መጽሐፈ ኢያሱ ወልደ ነዌ ምዕራፍ ሃያ እግዚአብሔርም ኢያሱን እንዲህ ብሎ ተናገረው። ለእስራኤልም ልጆች እንዲህ ብለህ ተናገራቸው፣ ሳይወድድ ሳያውቅም ሰውን የገደለ ገዳይ እንዲሸሽባቸው በሙሴ እጅ የነገርኋችሁን መማፀኛ ከተሞችን ለዩ። ከደም ተበቃዩ መማፀኛ ይሆኑላችኋል። ከእነዚህም ከተሞች ወደ አንዲቱ ይሸሻል በከተማይቱም በር አደባባይ ቆሞ በከተማይቱ ሽማግሌዎች ጆሮ ነገሩን ይናገራል። እነርሱም ወደ ከተማይቱ ይቀበሉታል፣ የሚቀመጥበትም ስፍራ ይሰጡታል። ደም ተበቃዩ ቢያሳድደው አስቀድሞ ሳይጠላው ባልንጀራውን በስህተት ስለ ገደለው ነፍሰ ገዳዩን በእጁ አሳልፈው አይስጡት በማኅበሩ ፊት ለፍርድ እስኪ ቆም ድረስ በዚያም ወራት ያለው ታላቁ ካህን እስኪሞት ድረስ በዚያች ከተማ ይቀመጥ። ከዚያም ወዲያ ነፍሰ ገዳዩ ይመለሳል፣ ወደ ከተማውም ወደ ቤቱም ሸሽቶ ወደ ወጣበትም ከተማ ይገባል። በንፍታሌም ባለው በተራራማው አገር በገሊላ ቃዴስን፣ በኤፍሬምም ባለው በተራራማው አገር ሴኬምን በይሁዳም ባለው በተራራማው አገር ኬብሮን የምትባለውን ቂርያት አርባቅን ለዩ። በዮርዳኖስ ማዶ በኢያሪኮ ወደ ምስራቅ ከሮቤል ነገድ በምድረ በዳው በደልዳላው ስፍራ ቦሶርን፣ ከጋድም ነገድ በገለአድ ራሞትን፣ ከምናሴም ነገድ በባሳን ጎላንን ለዩ በማኅበሩ ፊት እስኪቆም ድረስ በደም ተበቃዩ እጅ እንዳይሞት ሳያውቅ ሰውን የገደለ ወደዚያ እንዲሸሽ ለእስራኤል ልጆች ሁሉ በመካከላቸው ለሚቀመጽ መጸተኛ የተለዩ ከተሞች እነዚህ ናቸው።